ልብሳቸውን እያቆዩ እንደሆነ ገልጸዋል። እኛ ያለነው ምዕራብ ጉጂ ዞን እና ቦረና ዞን አካባቢ ያለ ሕዝብ ከዚህ በታች አካባቢ ጀምሮ እስከ ሞየለ ያለው ሀገር ለአደገኛ የሆነ ድርቅ አለ፣ ረሀብ አለ፣ የእንስሳት እልቂት አለ፣ ከፍተኛ ነው ብለን እንገምታለን። የእኛ ሰዎች እንዴት እንደሚገምቱ አናቅም። በዘንድሮው ድርቅ ጉዳት ከደረሰባቸው የጉጂ ዞን ነዋሪዎች አንዱ ናቸው የሰማችኋቸው። በዕለቱ አብይ ርዕስ ዘገባ ይዘናል። ያልታወቀው ቦታ መቆየታቸውን ከማዕከላዊ በፊት እየተደበደቡ የሚጠየቁት ስለ ሰማያዊ ፓርቲ መሆኑ እነሱ ደግሞ ስለ ሰማያዊ ፓርቲ ህጋዊ ፓርቲ ነው፣ በህጉ መሰረት ምርጫ ቦርድንም ሆነ በፈትት ያሉ አመራሮችን መጠየቅ ትችላላችሁ እያሉ እንደሚመልሱ ገለጹልን። እኚህኛው ደግሞ አቶ የሺዋስ አሰፋ የሰማያዊ ፓርቲ ሊቀመንበር ናቸው። ስለ ታሰሩ ሁለት የአመራር አባላት ከተናገሩት የተወሰደ ነው። ዝርዝሩ በመጽሔት ክፍለ ጊዜ ይቀርባል። በኢትዮጵያ አምስት ክልሎችን ማዳረሱ የተነገረው የዘንድሮ ድርቅ በተለይ በከብት አርቢዎች ላይ ጉዳት ማድረሱን የሚመለከተው ዘገባም በድህነት ምክንያት ለሚነሱና የሚባባሱ ችላ የተባሉ የሐሩር አውራጃ በሽታዎችን ለመቆጣጠርና ለማጥፋት ዘመቻ ይውላል የተባለ ወደ አንድ ቢሊዮን ዶላር የሚጠጋ ገንዘብ መሰባሰቡ እንዲሁም የኢራን ኢራን ታካሂደዋለች ያሉትን አካባቢን የማመስ አድራጎት ለመግታት ለመግታት ሳኡዲ አረቢያን መደገፏን ዩናይትድ ስቴትስ እንደምትቀጥል ማሳወቋ ከዜናችን ዋና ዋናዎቹ ናቸው። በልዩ ልዩ ወቅታዊ ርዕሰ ጉዳዮች ላይ ያተኮሩ ዘገባዎችና ሳምንታዊ ቅንብሮች ዲሞክራሲ በተግባርና ሴቶችና ቤተሰብ እንዲሁም አሜሪካና ሕዝቧ በሁለተኛው አጋማሽ ጠብቋቸዋል። ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። የዛሬ ረቡዕ ሚያዝያ 11 2009 ዓ.ም አስተናጋጆቻችሁ ሰሎሞን አባተና አሉላ ከበደ ከፕሮግራም አቀናባሪያችን ንጉሡ ታምሬና ከስርጭት መሐንዲሱ ኦድሬስ ሪገስ ጋር እስከ አራት ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓትን ያለም ዜና በኢትዮጵያ አምስት ክልሎችን ማዳረሱ የተነገረው የዘንድሮ ድርቅ በተለይ በከብት አርቢዎች ላይ ጉዳት እያደረሰ መቀጠሉ ተገለጸ። ድርቁ በኦሮሚያ ክልል የቦረናና ጉጂ ዞኖችን የሶማሌና የደቡብ ክልሎችን አካባቢዎች በተለይ በደቡብ ኮንሶ ወረዳን እያጠቃ መሆኑ ታውቋል። በእነዚህ አካባቢዎች ከብቶቻቸው እያለቁባቸው መሆናቸውን አርቢዎቹ ገበሬዎች እየተናገሩ ነው። በሌላ በኩል ግን የፌዴራሉና የክልሉ መንግስት በተቀናጀ እንቅስቃሴ እርዳታ እያደረሱ መሆናቸውን የኦሮሚያ ክልል የአደጋ ስጋትና ዝግጁነት ኮሚሽነር ለቪኦኤ አመልክተዋል። ዝርዝሩ በአብይ ርዕስ ይቀርባል። መንግስታትና የግል ለጋሾች የተባሉ የትሮፒካል በሽታዎች በመባል የሚታወቁ የበሽታ አይነቶችን ለመቆጣጠር ወይም ለማጥፋት ከስምንት መቶ ሚሊዮን ዶላር በላይ ገንዘብ ለመስጠት ቃል ገቡ። የወንዝ ውሃ የሚያስከትለው እስከ አይነ ስውርነት ሊያደርስ የሚችል የእንቅልፍ ወይም የበረታ የእንቅልፍ መቃወስና ሌሎች ከድህነት ጋር የሚዛመዱ በሽታዎችን ለመከላከል የሚደረጉ ጥረቶችን ለማጠናከር በተደረገው የአምስት ቀናት ጉባኤ ላይ ነው ቃሉ የተሰጠው ተብሏል። ዘጋቢያችን ሊዛ ሽላይን ቢልና መሊንዳ ጌትስ ትላንት በተደረገው ልዩ ልዩ ስነ ስርዓት ላይ አይነ ስውራን ከጀመሩበት ስራውን ከጀመሩበት ከጄኔቫ የላከችውን ዘገባ አዳነች ፍሳዬ ይዛቀርባለች ችላ የተባሉ የትሮፒካል ማለት የሐሮር አውራጃ በሽታዎችን ለመከላከል በተገባው ቃል መሰረት ውጥኑን ለመርዳት የቢልና መሊንዳ ጌትስ ተቋም በአራት አመታት ጊዜ ውስጥ 335 ሚሊዮን ዶላር እየሰጠ ነው። ችላ የተባሉት የሐሩር አውራጃ በሽታዎች በ149 ሀገሮች የሚኖሩ ከአንድ 1 ቢሊዮን ተኩል በላይ የሚሆኑ ሰዎችን ያጠቃሉ። በየአመቱ 170 ሺህ የሚሆኑ ሰዎች በእነዚህ በሽታዎች ምክንያት ይሞታሉ። በሚሊዮኖች የሚቆጠሩ ሰዎች ደግሞ በበሽታዎቹ ምክንያት የአካል ጉዳተኛ ሆነው ኑሮን ለማሸነፍ ከድህነት ለመውጣት መስራት ተስኗቸው በሰዎች ተገለው ይሰቃያሉ። ከአምስት ዓመታት በፊት ለንደን ላይ የተደረገው ስምምነት ያስገኘውን ስኬት ለማክበር ሲል የጌትስ ተቋም ባስተናገደው ጉባኤ መራሄ መንግስታት፣ የፋርማሲ ኩባንያዎችና የረድኤት ድርጅቶች ተገኝተዋል። የለንደኑ ስምምነት በዓለም ደረጃ ካሉት 18 የትሮፒካል በሽታዎች አስሩን እንደ አውሮፓ አቆጣጠር በ2020 ዓ ም ባለው ጊዜ ውስጥ በሦስት ዓመታት ውስጥ ማለት ነው ለመቆጣጠር ወይም ለማጥፋት የሚያስችል እቅድ አውጥቷል። የተቋሙ ስራ አስፈጻሚ ቢል ጌትስ እቅዱ ግቡን ባይመታም ካለፉት አምስት ዓመታት ወዲህ ትልቅ መሻሻል ታይተዋል ብለዋል። አንዳንዶቹ በሽታዎች እንደ አውሮፓን አቆጣጠር በ2020 ወይም በሦስት ዓመታት ውስጥ፣ ሌሎቹ ደግሞ በ2025 ያ ወይም በ8 ዓመታት ውስጥ፣ አንዳንዶቹም ከዚህ በረዘመ ጊዜ ውስጥ የሚጠፉበት ፈር ተይዟል። በትንኝ የሚተላለፍ የሚያስተኛ በሽታን በሚመለከት ግን ትልቅ ውጤትና በጣም ጥሩ መሳሪያ ተገኝቷል። ለዚህ ያበቃውም ለማመን በሚያዳግጥ ብዛት የተደረገው የመድኃኒት ልገሳ ነው። የዓለም የጤና ድርጅት እንደሚለው አንድ ወይም ከዛ በላይ የሆኑ የሐሩር አውራጃ በሽታዎችን ለመከላከል ሲባል በአመት ወደ አንድ ቢሊዮን የሚጠጉ ሰዎች መድኃኒት ሲያገኙ ቆይተዋል። ከትሮፒካል በሽታዎች አርባ ከመቶ ባለባቸው ከሰሃራ በመለስ ባሉት የአፍሪካ ሀገሮች ብዙ የመድኃኒት ረድኤት በማግኘታቸው ትልቅ ውጤት ተገኝቷል ሲልም የዓለም የጤና ድርጅት ጠቁሟል። ኢራን ታካሂደዋለች ያሉትን አካባቢን የማመስ አድራጎት ለመግታት ሳውዲ አረቢያ ለምታደርገው እንቅስቃሴ ዩናይትድ ስቴትስ ድጋፍ እንደምትሰጥ የመከላከያ ሚኒስትሯ ጂም ማቲስ አስታወቁ። ሚኒስትር ማቲስ ከሳውዲ አረቢያ አቻቸው አልጋወራሽ ሞሐመድ ቢን ሳልማን ጋር ዛሬ ዋና ከተማይቱ ሪያድ ላይ በተወያዩበት ወቅት የኢራንን የጥፋት እንቅስቃሴ ለመቆጣጠር የሳውዲ አረቢያን የጸጥታ ጥበቃ አቅም በእጅጉ ማጠናከር ያስፈልጋል ብለዋል። እኛ ከዚህ አካባቢ አንወጣም፣ እንዲያውም የሳውዲ አረቢያ ጠንካራ ጦር፣ የጸጥታና የስለላ አገልግሎቶች መኖር የዩናይትድ ስቴትስ ጥቅም ጉዳይ ነው ሲሉ የመከላከያ ሚኒስትሩ ጂም ማቲስ ከአልጋ ወራሹ ጋር ካደረጉት ውይይት በኋላ ለጋዜጠኞች መግለጫ በሰጡበት ወቅት ተናግረዋል። በኢራን ኒውክሌር መርሃ ግብር ላይ ቀደም ሲል ተደርሶ የነበረውን ስምምነት የብሔራዊ ጸጥታ ምክር ቤታቸው እንዲፈትሸው የአሜሪካው ፕሬዚዳንት ዶናልድ ትራምፕ አዘዙ። በኢራን ላይ ተጥለው የነበሩ ማዕቀቦች መነሳታቸው ዩናይትድ ስቴትስን ጥቅም ያስከብር እንደሆነም የጸጥታ ምክር ቤታቸው እንዲያጠናው አሳስበዋል። ፕሬዚዳንቱ በኢራንና በስድስቱ ኃያላን መንግስታት መካከል የዛሬ ሁለት ዓመት ግድም የተደረሰው ስምምነት በዋይት ሀውስ የጸጥታ ምክር ቤት እየተፈተሸ መሆኑን የውጭ ጉዳይ ሚኒስትሩ ሬክስ ቲለርሰን ትናንት ለተወካዮች ምክር ቤት አፈ ጉባኤ ለፖል ራያን በጻፉ ደብዳቤ አስታውቀዋል። ቲለርሰን በዚሁ ደብዳቤያቸው ላይ ኢራን እንደ አውሮፓውያን ዘመን አቆጣጠር በ2015 ዓ ም ከዩናይት ስቴትስ፣ ከእንግሊዝ፣ ከፈረንሳይ፣ ከቻይና፣ ከሩሲያና ከጀርመን ጋር ገብታው የነበረውን ስምምነት ግዴታዎቿን እያከበረች ቢሆንም በብዙ መንገዶችና ዘዴዎች ሽብር ፈጠራንን እየደገፈች የምትገኝ አገር ናት ብለዋል። በትራምፕ አስተዳደር የዩናይትድ ስቴትስ የጤናና የሰብአዊ አገልግሎቶች ሚኒስትር የሆኑት ታም ፕራይስ ይዘውት የነበረውን የጆርጂያ ግዛት የተወካዮች ምክር ቤት መቀመጫ ለማሟላት ትናንት በተካሄደ ምርጫ ዴሞክራቶቹ ከፊል ድል ተቀዳጅተናል እያሉ ነው። በምርጫው ውጤት መሰረት የመለያ ምርጫ ማካሄድ አስፈላጊ ሆኖ በመገኘቱ ዴሞክራቱ ወጣት ተወዳዳሪ ጆን አውሴፍ ጆን አሶፍ የፊታችን ሰኔ ውስጥ ይካሄዳል ለተባለ የመለያ ምርጫ ይቀርባሉ። በዶናልድ ትራምፕ የሥልጣን ዘመን የመጀመሪያ ምዕራፍ ላይ የተካሄደው ይህ ምርጫ በፕሬዚደንቱ አስተዳደር ላይ ውሳኔ ሕዝብም ነው የተባለ ሲሆን፣ ወትሮ የተረጋገጠ የሪፐብሊካን ይዞታ በሆነው የጆርጂያ ግዛት ስድስተኛ ወረዳ የአሶፍ አለመሸነፍ ለዲሞክራቶቹ እንደ ድል ተቆጥሯል። ሊያደናቅፉን ይገቡ የነበሩ መሰናክሎችን ሁሉ አልፈናል። የሚጠበቅንን የሚጠበቅብንን ሁሉም ሰብረናል። ዓለምን እየለወጥን ነው። ድምፆቻችሁ በዚህ ግዛት ሁሉና በመላ አገሪቱም ያስተጋባሉ። የዲሞክራቲክ ፓርቲ ውጭ ተወዳዳሪ ጆን ኦሶፍ ናቸው፣ የሰማችኋቸው በጆርጂያ የከተሞች አካባቢ መንደሮች የተጀመሩትና የስምንት ነጥብ ሶስት ሚሊዮን ዶላር የገንዘብ ድጋፍ ማሰባሰቢያ ዘመቻዎች የተደገፉት ሰራዊት የተባሉ የበጎ ፈቃደኞች የምርጫ ዘመቻዎች ያነጣጠሩት በአንድ የኮንግረሱ መቀመጫ ላይ ብቻ ሳይሆን ትራምፕን በሌሉበት ውድድር ማሸነፍ ላይም እንደሆነ ተነግሯል። በሌላ በኩል ግን ይህ የትናንቱ ምርጫ ወደ መለያ ምርጫ መዝለቁን ፕሬዚደንት ዶናልድ ትራምፕ እንደ ሪፐብሊካኑ ድል ወስደውታል። ፕሬዚደንቱ በትዊተር ባሰራጩት መልእክት መራጮች ኦሶፍ በቀጥታ ሊያሸንፉ ይችሉበት የነበረ በቂ ድምፅ አለመስጠታቸው ልዩነትን ፈጥሯል ብለዋል። በመጨረሻም በመንግስትና በተቃዋሚ ኃይሎች ከተያዙ የሶሪያ ከተሞች ተጀምሮ የነበረው ሲቪሎችን የማስወጣት እንቅስቃሴ ባለፈው ቅዳሜ 126 ሰዎች ከተገደሉበት ድንገተኛ ጥቃት በኋላ ተቋርጦ ዛሬ እንደገና ተጀምሯል። በመንግስቱ ጦር ከተከበቡት ከፎአ ና ፋሪያ ከተሞች ሶስት ሺህ ሰዎች ዛሬ በአውቶቡሶች እንዲወጡ መደረጉን የሶሪያ የመንግስት መገናኛ ብዙሃንና የሶሪያ የሰብአዊ መብቶች ቃፊር ቡድን ከለንደን አመልክተዋል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና እኔም ሶሎሞን አባተንን ከልዩ ልዩ ቅንብሮችና ዘገባዎች ጋር እስከ ምሽቱ አራት ሰዓት አብረናችሁ እናመሻለን። የቤተሰብ ውስጥ ጥቃት ምን ይመስላል? ምን ማድረግ ይቻላል? ህጉ ምን ይላል? በአሜሪካ ሀገር ሰው የት እርዳታ ማግኘት ይችላል የሚለውን ለህዝቡን እናስተምራለን። በዚህ በዋሽንግተን ዲሲ ውስጥ የተቋቋመ ዘ ፐርሰን ሴንተር የተባለ ማዕከል መስራች ሥራ አስኪያጅ ወይዘሮ አመሊያ ሚሳኤል ደሲን ነው የሰማችሁት። በሴቶችና ቤተሰብ ፕሮግራም በምሽቱ ሁለተኛ አጋማሽ ስርጭታችን ይቀርባሉ። አሁን አድማጮች በቀጥታ ወደ ዕለቱ አብይ ርዕስ በኢትዮጵያ አምስት ክልሎችን ማዳረሱ የተነገረው የዘንድሮ ድርቅ በተለይ በከብት አርቢዎች ላይ ጉዳት እያደረሰ መሆኑ ተገልጿል። ድርቁ በኦሮሚያ ክልል የቦረናና ጉጂ ዞኖችን የሶማሌና የደቡብ ክልሎችን አካባቢዎች በተለይ በደቡብ ኮንሶ ወረዳን እያጠቃ መሆኑ ታውቋል። በእነዚህ አካባቢዎች ከብቶቻቸው እያለቁባቸው መሆናቸውን አርቢዎቹ እየተናገሩ ነው። በሌላ በኩል ግን የፌዴራሉና የክልሉ መንግስት በተቀናጀ እንቅስቃሴ እርዳታ እያደረሱ መሆናቸውን የኦሮሚያ ክልል የአደጋ ስጋትና ዝግጁነት ኮሚሽነር ለቪኦኤ አመልክተዋል። ጽዮን ግርማ ዝርዝር ይዛለች። በኢትዮጵያ በአምስት ክልሎች ከፍተኛ ድርቅ መከሰቱንና አስቸኳይ የምግብ እርዳታ የሚያስፈልገው ሕዝብ ቁጥር አምስት ነጥብ ስድስት ሚሊየን እንደሆነ ከተገለጸ ወራት ተቆጥረዋል። በድርቁ ቀዳሚ ተጎጂ የሆኑት ከብቶች ሲሆኑ ይህም የተባባሰው በኦሮሚያ ክልል በቦረናና ጉጂ፣ በምስራቅ ሀረርጌና እንዲሁም በሶማሌ ክልል መሆኑ ሲዘገብ ቆይቷል። በነገሌ ቦረና ጉጂ ዞን ነዋሪ የሆኑትና ስማቸው እንዳይጠቀስ የጠየቁ ነዋሪ ባለፉት ሁለት ቀናት በአንዳንድ ቦታዎች አነስተኛ ዝናብ መጣሉን ገልጸው፣ በአካባቢያቸው የደረሰውን የከብት ሞት አደጋ የሚታደግ ግን እንዳልሆነ ይናገራሉ። ከብቶቹ እያለቁ ባዷቸውን እንደቀሩም ይገልጻሉ። በባለፈው ወር ላይ ግምት እየገመት ነው ከመቶ ስልሳ ፐርሰንት ነበረ ሞተዋል። ሰላሳ አምስት ፐርሰንት ነው የተረፈ ብለን የምንገምተው፣ ግን በአሁኑ ሰዓት ሰማንያ አምስት ፐርሰንት በላይ ከብት ሞተዋል። የሚተረፈው አስራ አምስት ፐርሰንት ቢሆን ነው ብለን ነው የምንገምተው። በዚህ ጊዜ ውስጥ ተማሪዎች ትምህርት ማቋረጣቸውን፣ የመጠጥ ውሃ መቸገራቸውን፣ ከብቶች የሚሞቱት የሚግጡት ሳር በማጣታቸውና በበሽታ እየተጠቁ መሆኑን ገልጸው ሰዎችን በተመለከተ በሚያገኙት መጠነኛ እርዳታ ነፍሳቸውን እያቆዩ እንደሆነ ገልጸዋል። እኛ ያለ ነው የምዕራብ ጉጂ ዞንና ቦረና ዞን አካባቢ ያለ ህዝብ ከዚህ በታች አካባቢ ጀምሮ እስከ ሞያሌ ያለው ሀገር ለአደገኛ የሆነ ድርቅ አለ። ረሀብ አለ። የእንስሳት እልቂት አለ። ከፍተኛ ነው ብለን እንገምታለን። የእኛ ሰዎች እንዴት እንደሚገምቱ አናውቅም። እኔ ትውልደም ገጠር ነው። ከኛ ከራሳችን ከራሳችን በረጥ ብቻ ብዙ ከብቶች አልቀዋል። ይህ ሁሉም ሰው እንደዛው ተመሳሳይ ነው። ስለዚህ ከፍተኛው ድርቅ አለ ብለን እንገምታለን። ከፍተኛ ድርቅ አለ። ረሀብ አለ። ረሀብ ከፍተኛ ረሀብ አለ። በጥር ወር መጨረሻ አካባቢ ድርቁን በተመለከተ ባቀረብነው ዘገባ በቦረና ዞን ዱብሉቅ አካባቢ የሚኖሩ አርብቶ አደሮች አነጋግረን ነበር። በወቅቱም ስንት ከብት እንደሞተባቸው ጠይቄያቸው ነበር አሁ ወደ አስሮ ነው ብኛ፣ በየቦታ በሰው እጅ ስለማይደርስ ወደ አስሮ ነው ብኛ። አስር ከብት ምን አይነት ከብቶች የላሞች ናቸው አልኩት። እነዚህ ጥጃም ልባት የማጥቡት እና እነዚህ ጥጃውም ብዙውን ጊዜ ሳር ስለሌለ በቃ በዛኝ እንትን እያለኩብን ከመቼ ጀምሮ ነው እርሶ አስር ከብት ያለቀቦት? ጥር ከገባ በኋላ ቢያንስ ሰላሳ ቀን ሆነዋል። ስንት ከብት ነበሩት? አስር ሲሞት ቦት ስንት ቀሩት? አንድ ሀያ አለኝ። እነዛ የመቀረውም እኮ ያልቁብኛል እያል ያው የተለያየ ፍሩሽ ጋርና መንግስት ምስቶን ሳርም ለቦርና ክብቶች አካባቢን ስለማታውቁ እንጂ በእጅ መቀለብ የማይቻል ክብቶች ናቸው። ስለዚህ በብዛት ያልቃሉ ብለ ነው የምንገምተው። ስለዚህ ተስፋም ቁርጠ መቀመጥ ነው እንጂ የምንችል ዛሬስ በምን ሁኔታ ላይ ይገኛሉ? ስል ማምሻው እንደውየላቸው ነበር ሞጣን የሚያስፈር

እርዳታም እያደረጉብን ነው። ምንም ያው እግዜር ብቻ መለምን ነው እንጂ ምንም ማድረግ የምንችል ነገር ያለ አይመስለኝም። ምን ያህል ከብት ሞቶበት እርሶ? ሰላሳ ነበረኝ ለ ወዛኛ ወደ ሀያ ስምንት አሁን ሞቶብኝ አ ዛሬ ጠዋት ራሱ አንዱ ሞተብዬ አሁደ ውጫች ልጣው ሁለት ቀረብኝ ሁለቱ። አሁን አቶ ጉዩ አርብቶ አደር በመሆናቸው የከብቶቻቸውን ህይወት ለመታደግ የተለያዩ ቦታ እየተዟዟሩ ጥረት ማድረጋቸውን ይናገራሉ። ግን አልተሳካላቸውም። የኦሮሚያ አደጋ ስጋትና ዝግጁነት ኮሚሽን አቶ መኮንን ሌንጄሶ በኦሮሚያ ክልል ብቻ ከሁለት ሚሊዮን በላይ ሕዝብ አስቸኳይ የምግብ እርዳታ ፈላጊ እንደሆነ ይናገራሉ። ከኔ በኦሮሚያ ክልል ቆላማ አካባቢዎች በተለይም በቦረና በምስራቅ ጉጂ በሁለቱ ሀረርጌዎችና በባሌ ይብሳል። በተለይ ደግሞ በከብት ብዛት ቀዳሚ በሆኑት በአስራሦስቱ የቦረና ወረዳዎች ችግሩ የጎላ ነው። አቶ መኮንን እንደሚሉት የፌዴራሉ መንግስት ከክልሉ ጋር በመተባበር ከአንድ መቶ ሚሊዮን ብር በላይ ፈሰስ አድርጎ እርዳታ እየለገሰ ነው ብለዋል። እኛ ያነጋገርናቸው የቦረናና ጉጂ ነዋሪዎች ለሰው የሚሆን የበቆሎና ስንዴ መጠነኛ እርዳታ እየተሰጣቸው እንደሆነ፣ እሱንም ወፍጮ ቤት በአቅራቢያቸው የሚያገኙ አስፈጭተው በመጋገር እንደሚበሉ፣ ያላገኙ ደግሞ ቀቅለው በንፍሮ መልክ በመብላት ሕይወታቸውን ለማቆየት ጥረት እንደሚያደርጉ ገልጸዋል። ከብቶቻቸውን ለማዳን ግን የሚያገኙት እርዳታ እንደሌለ እና ና መጀመሪያ አካባቢ ሰጣቸው የነበረው የጭድ ሳር በጣም ጥቂት ከአንድ ቀን ቀለብ የማያልፍ እንደነበር ይገልጻሉ በምስራቅ ሐረርጌ በኮንሶ በባሌ ዞን እና በሶማሌ ክልል የሚገኙ ነዋሪዎችን አነጋግረን በሌላ ዘገባ እንመለሳለን በመግቢያ ወደ አስተዋወቅ ነው። ሁለተኛው የመጽሔቱ ትንታኔ ርዕስ ነው የምንሸጋገረው። እዚያው አዲስ አበባ ያቆየናል። አንዳንድ የሰማያዊ ፓርቲ አመራር አባላት በተለያዩ የአገሪቱ ክፍሎች በሽብር ወንጀልና በሌሎች አይነት ወንጀሎች ተጠርጥረው እየተጠየቁ መሆናቸውን የፓርቲው ሊቀመንበር ተናገሩ ይላል። ጥቂቶችም ለረዥም ጊዜ አድራሻቸው ሳይታወቅ የቆዩና ከፍተኛ ጉዳት የደረሰባቸው እንደሆኑ ማመልከታቸውን ጠቅሷል። ሌሎች ደግሞ ፍርድ ቤት ሳይቀርቡ በፖሊስ ጣቢያ ታስረው እንደሚገኙም አስታውቋል ይለናል። ዝርዝሩን የያዘው መለስካቸው አመሐ የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ ለቪኦኤ እንደገለጹት በአሁኑ ጊዜ በተለያዩ ስፍራዎች በእስር ከሚገኙ ሀያ አራት የፓርቲው የአመራር አባላትና አባላት መካከል ሁለቱ የተያዙት ደሴ ከተማ የዛሬ ሁለት ወር ገደማ ነው። የፓርቲው የድርጅት ጉዳይ ምክትል ኃላፊ አቶ ብስራት አቢ ለፓርቲው ሥራ ከአዲስ አበባ ወደ ደሴ ከተማ ደቡብ ወሎ የካቲት 9 ቀን 2009 ዓ ም ተልከው እንደነበረ ታውቋል። የተያያዙትም በዕለቱ እንደነበረ አቶ የሸዋስ ያስረዳሉ። አንድ ወር ከአምስት ቀን ከፈጀ ከብዙ ልፋት በኋላ አቶ ብስራት አዲስ አበባ ማዕከላዊ ተብሎ በሚጠራው እስር ቤት እንዳሉ መታወቁንም ይናገራሉ። አቶ መኳንንት ካሳሁን የፓርቲው የደቡብ ወሎ ዞን የወጣቶች ጉዳይ ኃላፊም በተመሳሳይ ሁኔታ ታስረው ከቆዩ በኋላ እንደ አቶ ብስራት ወደ ማዕከላዊ እንደመጡ እና አድራሻቸው ለብዙ ቀናት ሳይታወቅ እንደቆየ አቶ እሸዋስ ገልጸዋል። ሁለቱ ታሳሪዎች ፌዴራል መጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት ቀርበው ለፍርድ ቤቱ የተናገሩትንም እንዲያስታውሳሉ መጋቢት አስራ ሶስት ለመጀመሪያ ጊዜ ያገኘ ናቸው ማለት ነው። መጋቢት አስራ ሶስት እና አስራ አራት ለመጀመሪያ ጊዜ ያገኘ ናቸው፣ በዛ ቀን ነው። በእለቱም ለጊዜ ቀጠሎ ፍርድ ቤት ቀርበው ዚያ አረዳ እየተደበደቡ መሆኑን ለተወሰነ ጊዜም ያልታወቀ ቦታ መቆየታቸውን፣ ከማዕከላዊ በፊትም እየተደበደቡ የሚጠየቁት ስለ ሰማያዊ ፓርቲ መሆኑን፣ እነሱ ደግሞ ስለሰማያዊ ፓርቲ ህጋዊ ፓርቲ ነው በህጉ መሰረት ምርጫ ቦርድንም ሆነ በጽፈት ቤት ያሉ አመራሮችን መጠየቅ ትችላላችሁ እያሉ እንደሚመልሱ ገለጹልን። አቶ የሸዋስ በቁጥጥር ስር ያዋላቸው አካል በወቅቱ የሰጠውን መልስ እና የታሳሪዎችንም ሁኔታ በሚከተለው መልኩ ገልጸውታል። በመርማሪ በኩል የሚለው በሽብር ነው ጠረጠርኳቸው የሚለው ምንም ግልጽ የሆነ ነገር አንተና መርማሪው ምክንያቱም አስቸኳይ ጊዜ ዋጅ ውስጥ ስላለ፣ አንዳንዴ በአስቸኳይ ጊዜ ዋጅ እንደተያዙ አስመስሎ ይናገራል። አንዳንዴ ደግሞ በኖርማሉ ክስ ከዚህ በፊት እንደሚደረገው በሽብር ተጠርጥረው በመጥሪያ እንደተያዙ ምናምን ያቀርባል። እንደ በጣም በእንግልት ውስጥ ነው የቆዩት። በጣም በስቃይ ውስጥ ነው የቆዩት። ሁለቱም ያለቅሳሉ። ሁለቱም በጣም ፊዚካሊ ተጎድተዋል። ገጽታቸውን ስታይ በጣም ተጎድተዋል፣ እና ትናንትና ለሁለተኛ ጊዜ ነው የቀረቡት። ምንም የተለየ መረጃ አልቀረበም። እስራትን ለግንቦት ሰባት መኳንንትን ደግሞ ለግንቦት ስምንት ቀጠሮ ተሰጥቷል። የትናንቱ ችሎት ውሎም በተጠርጣሪዎቹ እየደረሰ ላለው ስቃይ ምልክት የሚሰጥ እንደሆነም አቶ የሸዋስ ጠቁመዋል። ባለፈው ነሐሴ ወር 2008 ዓመተ ምህረት በባህር ዳር ከተማ ተካሄዶ ከነበረው ሰላማዊ ሰልፍና ከዚያ ከተከተለ ግጭት ጋር በተያያዘም ጥቂት የማይባሉ የፓርቲው አመራር አባላትና አባላት መታሰራቸውን ፍርድ ቤትም እየቀረቡ እንደሆኑ አቶ የሸዋስ ገልጸዋል። ባለፈው ባህር ዳር ውስጥ በነበረው ችግር አሳበው ሀያ የሰማያዊ ፓርቲ አመራርና አባላትን በእስር ቤት ነው ያሉት። አሁን አቶ ነገሰ ተፈረደኝ የፓርቲው ምክትል ሊቀመንበር የነበሩና የብሔራዊ ምክር ቤት አባል የሆኑት እሳቸውና አንድ ሰው በዋስ የተፈቱ በስተቀር ሌሎች ሰዎች አሁንም እስር ቤት ውስጥ ነው ያሉት። አስራ ስምንት ሰዎች ስማቸው ይታወቃል። እንግዲህ አሁን በእስር ቤት ውስጥ ያሉት አቶ ማሩ ዳኘው፣ አቶ መልካሙ ታደለ፣ አቶ ሲሳይ ታከለ፣ አቶ እጅጉ አስማረ፣ አቶ ወርቁ ጥላሁን፣ አቶ አዳነ አለሙ እነዚህ አመራሮች ናቸው። እነዚህና ሌሎች አስራ አራት ሰዎች አሁንም በእስር ቤት ነው ያሉት። ትናንት ለኢትዮጵያው ፓርላማ በኦሮሚያ በአማራ ክልሎችና በደቡብ ብሔር ብሔረሰቦችና ሕዝቦች ክልል በጌዲኦ ዞን ተከስቶ ነበር በተባለው ብጥብጥና እውከት ላይ የምርመራ ውጤቱን ሪፖርት ያቀረበው የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር ዶክተር አዲሱ ገብረ እግዚአብሔር በተለይ የባህርዳርን ሰልፍ በተመለከተ ይህን ብለው ነበረ። ባህር ዳር ላይ የተካሄደው ሰልፍ ህጋዊነት በተመለከተ ሰልፉን ለነሐሴ አንድ ቀን 2008 ዓ ም ለማካሄድ የሰማያዊ ፓርቲ ለባህር ዳር ከተማ አስተዳደር አሳውቀ የነበረ ሲሆን በተገኘው መረጃ መሰረት ሰልፉ እንዲካሄድ ፈቃድ ያለው መሆኑን ሰልፉ ሊካሄድ ከአንድ ቀን በፊት ማለትም ሐምሌ 30 ቀን 2008 ዓ ም ማታ የፓርቲው አመራሮቹ ከተማውን ለቀው በመውጣት ሰልፉን አናስቀጥልም በማለት በሚዲያ መግለጫ መስጠታቸውን ለመገንዘብ ተችለዋል። ይህም ፓርቲው ፈቃድ የወሰደበትን ጉዳይ ኃላፊነት ላለመውሰድ መግለጫ ቢሰጥም በዚሁ ፓርቲ ማነሳሳት ለመጡ ችግሮች ኃላፊነት መውሰድ ይኖርበታል። የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ ጨምረው እንደገለጹት በምዕራብ ጉጂ ዞን ገላና ከተማ በሚገኝ ፖሊስ ጣቢያ ታስረው የሚገኙት የፓርቲው አባላት አቶ በድሉ መንግስቱ፣ አቶ ጌቱ ጎንፋ፣ አቶ ገላኖ ጊሎ፣ አቶ አራርሶ ጌዶ እና አቶ ጎዳና ሴኔሮ በከፍተኛ እንግልትና ስቃይ ላይ ይገኛሉ ብለዋል። እነዚህ ሰዎች ከተያዙበት ዕለት ጀምሮ ላለፉት ጥቂት ወራት ፍርድ ቤት እንዳልቀረቡም በአካባቢው የሚገኙ የፓርቲውን አባላት በመጥቀስ አስታውቀዋል። መለስካቸው ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አመሰግናለሁ መለስካቸው ለዘገባህ። ወደ ተከታዩ ዘገባ እናልፋለን። ኤች ዋን ቢ ተብሎ የሚጠራውን የአሜሪካ ኩባንያዎች ሰራተኞችን ከሌሎች ሀገሮች በጊዜያዊነት ቀጥረው ዩናይትድ ስቴትስ ውስጥ እንዲያሰሩ የሚያስችላቸውን የቪዛ መርሃ ግብር እንዲመረምሩ ፕሬዚደንት ዶናልድ ትራምፕ ለመንግስት መስሪያ ቤቶች ትእዛዝ ፈርመዋል። የፕሮግራሙ ተቀናቃኞች የሰው ኃይል ከውጭ ሀገሮች በአነስተኛ ክፍያ ቀጥሮ በማምጣት የአሜሪካውያንን የሥራ ዕድል የሚያሳጣ ነው ሲሉት፣ ደጋፊዎቹ በአንጻሩ ለአሜሪካ ኢኮኖሚ ወሳኝ በሆኑ ከፍተኛ ቴክኖሎጂ ቀመስ የሥራ ዘርፎችን ዘርፎች ባለሙያዎችን ቀጥረው ማሰማራት ይችሉ ዘንድ የሚያግዝ እርምጃ ነው ይሉታል። ኤች ዋን ቢ ቪዛ መርሃ ግብርን ትራምፕ ትናንት የሰሜናዊቱን ዩናይትድ ስቴትስ ግዛት ዊስኮንሰንን በጎበኙበት ወቅት ነው ትዕዛዙን የፈረሙት። እርምጃው የአሜሪካን ምጣኔ ሀብት መልሶ ለመገንባት የሚለውን ውጥናቸው አካል መሆኑን ተናግረዋል። ትራምፕ ዝላቲትሳ ሆክ ያጠናክረችውን የዚህን ዘገባ ዝርዝር አሉላ ከበደ ያቀርበዋል። በአዲሱ የሚስተር ትራምፕ ፕሬዚዳንታዊ ትእዛዝ የዩናይትድ ስቴትስ መንግስት መስሪያ ቤቶች ቅጥር የሚያካሄዱበትን አሰራር እንዲመረምሩና ግዛ አሜሪካን በሚል ሀረግ የሚታወቀውና በአገሪቱ ውስጥ የሚካሄዱ የትራንስፖርት መሠረተ ልማት ፕሮጀክቶች በሙሉ በአሜሪካ ሰራሽ ምርቶች እንዲገነቡ የሚያዘው ሕግ ያለመጣሱን እንዲያረጋግጡ ይጠይቃል። ፕሬዚዳንት ትራምፕ With this order, I'm directing every single agency in our government to strictly uphold our Buy American laws. በዚህ ትእዛዝ መሰረት የመንግስታችን መስሪያ ቤቶች እያንዳንዳቸው ሸምት የአሜሪካን የተሰኘውን ህግ ተግባራዊነት በጥብቅ እንዲያረጋግጡ አዝዣለሁ። በማንኛውም የፌዴራል መስሪያ ቤት ፕሮጀክቶች በአሜሪካ የተፈበረኩ ምርቶች ጥቅም ላይ የሚውሉበት አሰራር ማደጉንና ሌሎች አማራጮች የሚወሰዱበት አጋጣሚ በአንጻሩ መቀነሱን እንዲያረጋግጡ ትዕዛዝ ሰጥቻለሁ። ትራምፕ በዊስኮንሰን ከአንድ የተለያዩ መሳሪያዎችን ከሚሰራ ፋብሪካ ተገኝተው ለታዳሚዎቻቸው ባሰሙት በዚህ ንግግራቸው መጠነ ሰፊ ያሉት የኢሚግሬሽን ህግ ጥሰት አሰሪዎች ከውጭ አገሮች የሰው ኃይል በርካሽ ቀጥረው በማምጣት አሜሪካውያን ሰራተኞችን እንዲተኩ አስችሏቸዋል ሲሉ ተችተዋል። American workers have long called for reforms to end these visa abuses, and today their calls are being answered for the first America time. Yu, one B visa Program የኤች ዋን ቢ የተባለው የዚህ ቪዛ አሰሪዎች እጥረት ባለበት ሙያ ያላቸውን የውጭ አገር ሰራተኞች ለመቅጠር እንዲያስችል ተብሎ የሚሰጥ ነው። ሮኒ ሂራ በሃዋርድ ዩኒቨርሲቲ የፖለቲካ ሳይንስ መምህር ናቸው። ውጥኑ መልካም ነው ይላሉ። ስ ስ ስ ሐሳቡ ወይም ዓላማው የባለሙያዎችን እጥረት ማሟላት ነው። የአሜሪካውያን ሠራተኞች እጥረት ባለበት ልዩ ክህሎትና ችሎታ ያላቸውን የውጭ አገር ባለሙያዎች ወይም ሠራተኞች በማምጣት ክፍተቱን ለመሙላት ጥረት ይደረጋል። ዓላማው ታዲያ ጊዜያዊ ነው። አስፈላጊና ተገቢ የፖሊሲ ለውጦች ቢደረጉ ይላሉ ሮኒ ሂራ አስፈላጊና ተገቢ የፖሊሲ ለውጦች ቢደረጉ እናም በትክክል የሕግ ተፈጻሚነት ቢያገኝ ኩባንያዎች ልዩ በሆኑ የሙያ ዘርፎች ጊዜያዊ የቪዛ ፈቃድ ለሠራተኞቻቸው ከመጠየቅ ይልቅ ዘለቄታ ያለው መፍትሄ ያገኛሉ ሲሉ አስረድተዋል። ወደ ተከታዩ የመጽሔት ርዕስ እንሸጋገር። ፈረንሳይ ባለፈው ኅዳር በዩናይትድ ስቴትስ በተካሄደው ምርጫ እንደታየው ሁሉ በፈረንሳዩ ምርጫም መራጮች የተለመደውን መንግሥታዊ አሰራር የመጥላት ዝንባሌ እያሳዩ ናቸው። መራጮች በሙስና በአድለው አሰራር እንዲሁም በፈረንሳይ ባህልና በብሔራዊ ጸጥታ ላይ አደጋ ጥሏል በሚሉት የኢሚግሬሽን ፖሊሲ ላይ ያላቸውን ምሬትም እየገለጹ ናቸው። እንዲህ አይነቱ አመለካከት የሚንጸባረቀው ጸረ ኢሚግሬሽን አቋም ባላቸው ተወዳዳሪ ማሪን ሎፔን ደጋፊዎች ዘንድ ነው። ብዙ የፓሪስ ነዋሪዎች ግን መካከለኛ ወይም ለዘብተኛ አመለካከት ያላቸውን ተወዳዳሪ ይደግፋሉ። የአሜሪካ ድምፅ ሉዊስ ራሚሬዝ ከፓሪስ የላከው ዘገባ ላ አዳነች ፍሳይ ታቀርበዋለች። በከባድ የታጠቁ ፖሊሶች በአብያተ ክርስቲያንና ጎብኚዎች በሚያዘወትሯቸው ቦታዎች ጥበቃ ማድረጋቸው ራሱ ጽንፈኛ ሙስሊሞች የሚያካሄዱት ጥቃት የሕዝቡ የኑሮ አካል መሆኑን ያሳያል። አቻምና ህዳር ወር ላይ ጥቃት በተካሄደባቸው ቦታዎች የሚኖሩት ሰዎች ስለ አሸባሪነትና እስላማዊነት ያለው ስጋት መሃላዊ አቋም ያላቸውን ተወዳዳሪዎች ከመምረጥ አያግደን ይላሉ። የፖለቲካ ሳይንስ ምሁር የሆኑት ዣን ይቤ ካሙስ ያብራራሉ። የጉብኝት ኢንዱስትሪ አለ። ፓሪስ የውጭ ኩባንያዎችና የውጭ ንግድ ተቋማት ፍሰትን ትስባለች። ብሔራዊ ግንባርን ብትመርጥ የራስን ጥቅምና ኅብረ ባህሎች የሆነችውን ከተማ ጥቅም የሚጎዳ ድርጅት መረጥክ ማለት ነው። የአሸባሪዎች አደጋ ሊደርስ እንደሚችል እንገነዘባለን። አሁንም በአስቸኳይ ጊዜ አዋጅ ስር ነው የምንኖረው። ይሁንና መላ ሙስሊሞችን ጥፋተኛ አናደርግም። ማሪን ለፔንና የሚመሩት ብሔራዊ ግንባር ፓርቲ ለፕሬዝዳንትነት ለመመረጥ የሚያደርጉት ዘመቻ ትኩረት የሙስሊሞች ፍልሰት ነው። መሃለኛ ቀኝ የሆነ አቋም ያላቸው ተወዳዳሪዎች ስለ ሙስሊሞች ፍልሰት ጉዳይ አያነሱም። በሀገሪቱ ተቀባይነት ያለው ሚዲያም እንደዚሁ። በርካታ የፓሪስ ነዋሪዎች ስለ ኢኮኖሚ፣ ስለ ሙስና፣ ስለ አድልዎና ለምን ብሔራዊ ግንባርን እንደማይደግፉ መናገሩን ይመርጣሉ። መራጭ ሚሸል ሞሊናስ የጽንፈኛ ቀኝ የሆነ መለካከት የፈረንሳይን መንፈስ ስለማያንጸባርቅ ነው ብሔራዊ ግንባርን መምረጥ የማንፈልገው። ፈረንሳውያን አይፈልጉትም። ይህ ሀቅ ነው። እኔ እንደዛ ነው የማየው። እኔ በበኩሌ በምንም አይነት እነሱን አልመርጥም። በፍጹም እነሱን አልመርጥም። ቪንሰንት ተርፓንት የተባሉ መራጭ ደግሞ ስለ ሚስተር ማርኮንና ስለ ሚስተር ፊሎን ብዙ ነገር ተብሏል። ይሁንና ክብደት የሚሰጣቸው ተወዳዳሪዎች ሆነዋል። ስለሆነም ከሁለቱም አንዳቸውን ነው የምመርጠው። ከሰላሳና አርባ ዓመታት በኋላ እንኳን ችግሮች አሉ። ዋናው ነገር የፈጣኑ ባቡር፣ የአውሮፕላን ማረፊያዎቹ እና የአውራ ጎዳናዎቹ መሥራት መቀጠል ነው። ግቡ ይሄ ነው። በአሁኑ ወቅት የንግድ ሥራ እየተካሄደ ነው። ዋናው ነገር ልጆቻችን የተሻለ መጻይ እድል ያላቸው መሆኑ ነው። ይሁንና አሁን ባለው ሁኔታ ደስተኛ የሆኑት ሁሉም ናቸው ማለት አይደለም። ተንታኞች እንደሚሉት አንዳንድ መራጮች ነገሮችን ለማናጋት ሲሉ ድምፃቸውን አጥፍተው ሌፐንን በመምረጥ ተቃውሟቸውን ሊገልጹ ይችላሉ። ቶማስ ጊኔል የተባሉ የፖለቲካ ተንታኝ ያብራራሉ። የዚህን አገር ሊቃን ይጠላሉ። ከህዝባችን ሶስት አራተኞቹ ፖለቲከኞቹን አጸያፊ ሰዎች ናቸው ብሎ ያስባሉ። በትልልቅ የሚዲያ አውታሮች ላይ ያላቸው አመለካከትም እንደዚሁ። በዚህ አመለካከት ምክንያት ታዲያ በጣም ጥቂት ሰዎች በምርጫ ሳጥን ውስጥ ፈንጂ መክተት ይፈልጋሉ። በቃ አንዳንዶቹ ካለፈው ጋር መቆራረጥ የሚፈልጉ ቢሆንም፣ ሌሎቹ ደግሞ በግሎባላይዜሽን ላይ አብዮት የሚካሄድበት ምክንያት አይታያቸውም። በሁሉ አቀፍነትና በብዝሃነት በምታወቀው ልሂቅ ከተማ ፓሪስ ያሉት መራጮች አዲስ ብሔረተኛ ፈረንሳይና ወደ ውስጥና ወዳለፈው ሁኔታ የምትመለከት ፈረንሳይ አትታያቸውም፤ ይህ ለመራጮቹ ባዕድ ነውና። ሰለሞን፣ እዚህ ግድም የአድማጮች አስተያየት እናሰማለን። ዛሬ ሰሞኑን በስልክ የሚመጡ አስተያየቶችን ማስተናገድ አልቻለም። እንደተረዳሁት አሁን የቴክኒክ ችግር በስልክ መስመራችን ላይ አለ። ትናንትናም እንደዚሁ ይህንን ለተከበሩ አድማጮቻችን አሳውቀን ነበረ እና አሁን እየተስተካከለ ያለ ይመስለኛል ያ ችግር ና ቢደውሉና በ በድምጻቸው መልእክቶቻቸውን ቢተውልን ይደርሰናል፣ እናሰማለን በተለመደው ይልቁንም ደግሞ ይቅርታ እንጠይቃለን። በነገራችን ላይ እየተፈጠረ ላለው የቴክኒክ ችግር ልክ ነው፣ ይቅርታ እንጠይቃለን። ይልቁንም ደግሞ በኢሜይል አስተያየታቸውን ማድረስ ለማያመቻቸው፣ እድሉ ለሌላቸው፣ የስልክ አማራጩን ለሚመርጡ ወይም ለሚያዘወትሩ አድማጮች ይቅርታችን እየጠየቅን እንደተስተካከለ በሱ እንድታስተላልፉ እናደርጋለን። የኢሜይል መልእክቶች ደርሰውናል። ትንሽ ቆየት ብለን ልናቀርብ ብናቀርባቸው ኤፍሬም ታምሩን ቆየት ላለውና ተላክ ልቤ ለተሰኘው ዜማው እናመሰግናለን። አድማጮች አሁን በቀጥታ ወደ እናንተ የኢሜይል አስተያየቶች። የዘወትር አድማጫችሁ ወዳጆ ነኝ ከሐዋሳ ብለዋል። ይህንን የኢሜይል መልእክት የላኩልን አድማጫችን ሰሞኑን የኢትዮጵያ ሰብአዊ መብት ኮሚሽን ለሕዝብ ተወካዮች ምክር ቤት ከ2008 እስከ 2009 ዓመተ ምህረት በሀገራችን ብዙ ክፍሎች ተነስተው ስለነበሩ አመጾችና ስለደረሰው ውድመት ሪፖርት አውጥቷል። ኮሚሽነሩ ሪፖርት ማቅረባቸው በራሱ መጥፎ ነው ባይባልም በሦስቱ ክልሎች ተነስተው ለነበሩት ሁከቶች መንስኤዎች ያሏቸው ነገሮች በብዙሃኑ ዘንድ ተቀባይነት ያላቸው አይመስለኝም። እርሳቸው እንደ ምክንያት ያስቀመጧቸው አድማጫችን አቶ ወዳጆ ይዘረዝራሉ በመቀጠል አንደኛ የመልካም አስተዳደር ችግር፣ ሁለተኛ በቂ የስራ እድሎች ያለ መፈጠር፣ ሦስተኛ ተጀምረው የተጓተቱ የልማት ስራዎች ወዘተ ነበሩ። ነገር ግን እነዚህ ለአገራዊ ቀውሱና ለሺዎች ህይወት መቀጠፍ አንኳር ወይም ዋና ምክንያቶች ነበሩ ያስብላል። ለምን ቢባል ራሱ መንግስት የሚያውቃቸው መሠረታዊ መንግሥት ሠራሽ ችግሮች በአገራችን ላይ በመግዘፋቸው ነው። ችግሮቹ ሳይፈቱ አንዱ በሌላው ላይ ተደራርቦ ይህ እልቂት የተከሰተው አበይትና ተቀባይነት ያላቸው የግጭት መንስኤዎቹ በእኔ ምልከታ የሚከተሉት ናቸው ይላሉ። አንደኛ በሚያሳፍር ሁኔታ በ2007ቱ ምርጫ ኢህአደግ ተፎካካሪዎቹን በማጭበርበር መቶ በመቶ የህዝብ ድምፅ ለራሱ ብቻ በመውሰዱ የታፈነ ብሶት ፈንቅሎ መውጣቱ፣ ሁለተኛ መንግስት ህገ መንግስቱን ከወረቀት ላይ ወደ መሬት ማውረድ ተስኖት እዚህና እዚያ የተነሱትን የማንነት ጥያቄዎች በህጋዊ መንገድ መፍታት ባለመቻሉ ለምሳሌ በደቡብ ኢትዮጵያ የቁጫ ህዝብን የማንነት ጥያቄ፣ በሰሜን የወልቃይትንና ሌሎችን የማንነት ጥያቄዎች ለአፍታ እንኳ ላለመስማት በመወሰን ጠያቂውን ህዝብ ጥገኛ፣ ስልጣን ፈላጊ፣ ኪራይ ሰብሳቢ፣ ወዘተረፈ በማለት ሐቅን ሲያዳፍን መቆየቱ ሶስተኛና አራተኛ ያሏቸውንም ያስከትላሉ። ወዳጆ ሶስተኛ በአገሪቱ ፍትሐዊ የሆነ የሀብት ድልድል ወይም ክፍፍል ያለመኖሩ፣ አራተኛ ለ26 ዓመታት አንድ ፓርቲ ብቻ ተሰሚ፣ ተሞጋሽ፣ ፈላጭ ቆራጮ ነው፣ ሌላው የሚናቅበት የአስተሳሰብ ነጻነት ሊጠፋ የተቃረበበት የፖለቲካ ፓርቲ አባላት በአመለካከታቸው ምክንያት እስረኞች እንዲሆኑ የሚፈርጅ ስርዓት የሰፈነባት አገር ኢህአዴግ እየገነባ መሆኑን የሚሉት ናቸው። ስለዚህ መፍትሄውም ቢሆን የሚመጣው እነኚህን ጉዳዮች ግምት ውስጥ በማስገባት ለእነኚህ ችግሮች መፍትሄ በመሻት ነው እንጂ መንስዎቹን በማድበስበስ እንዳልሆነ የሰብአዊ መብት ኮሚሽንም ሆነ በአጠቃላይ የፌዴራል መንግስቱ ሊገነዘብ ይገባል እላለሁ ሲሉ ወዳጆው በማመስገን አስተያየታቸውን ይደመድማሉ። ተከታዩ አስተያየት ሰጪ የአሜሪካ ድምፅ የአማርኛው ክፍል ሲሉ በሰላምታ ይንደረደራሉ። መንግስቱ እይት ባረክ ነኝ ከባሌ ጎባ ብለዋል። የኢትዮጵያን ህዝብ እንቢተኝነት ተከትሎ ያለፈውን የሰው ሕይወት ጥፋት ለማጣራት ተቋቁሟል የተባለው በህወሀቱ በዶክተር አዲሱ ገብረ እግዚአብሔር የቀረበውን ዘገባ ሰማሁ። ህዝቡ ለተቃውሞ የወጣው ሁሉን ነገር በቁጥጥሩ ስር አድርጎ ዜጎችን እያሰቃየ እየገደለ ያለውን ህወሀትን ተቃውሞ ነው። ሕወሓትና በዘር የተደራጁ ደጋፊዎች የረቀቀ ስልት አውጥተው የምጣኔ ሀብቱን፣ መሬቱን፣ ጦሩን፣ ስለላውን፣ አየር መንገዱን፣ የመገናኛ ብዙኃኑን፣ ባንኩንና ቤተ ክርስቲያኑን ተቆጣጥረው ሌላው ዜጋ በአገሩ ላይ ስደተኛ ኑሮ እንዲገፋ እያደረጉት ነው ሲሉ ጠንከራ አድርገው ይተቻሉ። ይትባረክ ወደ አንድ ሺ የሚጠጋ ህዝብ በግፍና በአደባባይ ገድለው ዓለም አቀፍ ገለልተኛ አጣሪ እንዳይገባ ከልክለው የከሰሱ ይቀጥላሉ። ይትባረክ አሁንም ደግሞ ራሳቸው አጣሪ፣ ራሳቸው ከራሽ ከሳሽ፣ ራሳቸው ፈራጁ ነው ቀረቡ ራሳቸው ፈራጁ ነው ቀረቡ። ይህ ነገር አገራችንን ወደማይቆም ምልቂት እንዳይወስዳት ብዙ ህዝብ እየፈራ ነው። ተስፋ የቆረጠ ህዝብ ማስታገስም፣ መለመንም፣ ማስቆምም ሆነ መቆጣጠር አይቻልም፣ የዛሬ ጉልበተኞች ይላሉ አቶ መንግስቱ። ይትባረክ ወደ ሐሳባቸው መቋጫ አካባቢ የዛሬ ጉልበተኞች ከደርግና ከነጋዳፊ ውድቀት ምንም አለመማራቸው አምባገነናዊ አስተዳደር ምን ያህል ልብ እንደሚደፍን ያሳያል። አሁንም የህወሀት መሪዎች እባካችሁ፣ የህዝብ የደምን ባይግባችሁ፣ የሚዘረፍም የሚኖረው አገር ሲኖር ነው። እናታችንን ኢትዮጵያን አታጥፈዋት። ህወሀቶች እባካችሁ የንጹሐንን ሰቆቃ አዳምጡ ብለዋል። ትዕግሥቱ አቶ መንግስቱ ይትባረክና አቶ ወዳጄን ሁለቱንም ማስተያየት ያደረሱን አድማጮች እናመሰግናለን። አድማጮች ሌሎቻችሁም ጻፉ፣ ደውሉ፣ ተሳተፉ። በቀረቡ ፕሮግራሞቻችን ላይ ትኩረት አድርጉ። በስልክ የምትልኩም አድርሱን። አሁን ወደሚቀጥለው ስርጭት ነው የምንሻገረው። ወደ ሁለተኛው አጋማሽ ስርጭት እንሻገራለን። አድማጮች አሜሪካና ህዝቧ በስደት ኑሮ ውስጥ ያሉ የሕክምና አገልግሎት ቢያገኙ እንኳ የረባ አገልግሎት አያገኙም፣ አሊያም ጭራሹን ሕክምና ላያገኙም ይችላሉ። በዚህም የተነሳ ስደተኞች ለዓመታት ይሰቃያሉ። ከዚያ ኑሮ ወጥተው ወደ ተቀበላቸው አገር ሲመጡ የጤና ችግራቸው እንዳለ ነው። ለአዲሱ አገራቸው የቋንቋው፣ ለማኅበራዊና ባሕላዊ አኗኗሩ እንግዳ ናቸውና የሕክምና እርዳታም ማግኘቱ ፈተና አለው። ቨርጂኒያ ውስጥ በምትገኘው ሻርለትስቪል ከተማ ታዲያ ለስደተኞች የጤና እንክብካቤ ለመስጠትና ራሳቸውን የቻሉ የማህበረሰብ አባላት እንዲሆኑ ለመርዳት የተሰለፉ ሐኪሞች አሉ። የቪኦኤዋ ጆንሶ ከከተማይቱ ያጠናቀረችውን ዘገባ ቆንጅት ታዬ ለአሜሪካና ሕዝቧ ፕሮግራም ታቀርበዋለች። ቢማል ቸርቲ ቻርለትስቪል በሚገኘው ዓለም አቀፍ የቤተሰብ ሕክምና ማዕከል በየጊዜው ምርመራ ይደረግላቸዋል። ከአንድ ዓመት በፊት በቨርጂኒያ ዩኒቨርሲቲ ዩኒቨርሲቲ ኦፍ ቨርጂኒያ ሆስፒታል ኩላሊታቸው ተቀይሮላቸዋል። ይሄ ክሊኒክም የዚያ ሆስፒታል አካል ነው። ስደተኛ ካምፕ ሳለሁ የደም ማጥራት ዳያሊሲስ ሕክምና ለማግኘትም ሆነ ኩላሊት እንዲቀየርልኝ ለማድረግ የሚችልበት ምንም አይነት መንገድ ስላልነበረን እስካሁን ሞት ነበር ቼትሪ ከትውልድ ሀገራቸው ከቡታን ተሰደው ኔፓል ውስጥ 20 ዓመት ኖረው ነው ወዲህ ወደ ዩናይትድ ስቴትስ የመጡት ጭቆናና መሳደዱን ፈርቶ ሀገር ጥሎ ከወጣው 110 ሺህ ህዝብ መካከል አንዱ ኔ ነኝ ሉባና አባስ ደግሞ ከስድስት ዓመታት በፊት ነው ከኢራቅ የመጡት። የአከርካሪ ህመም ሲያሰቃያቸው ኖሯል። በዲስኩ ህመሜ ምክንያት አንዳንዴ መራመድ አልችልም ነበር። አሁን መራመድ፣ ስራ መስራት ችያለው። ሁለት ስራ ነው የምሰራው። ይሄ ሐኪም ቤት ላደረገልን እንዲሁም ዩናይትድ ስቴትስ ስንኖር ለተደረገልን ሁሉ እናመሰግናለን። ቼትሪና አባስ እንደ ኤሮፓውያን አቆጣጠር ከ1998 ዓ ም ጀምሮ በዓለም አቀፍ የስደተኞች ኮሚቴ አይአርሲ አማካይነት ሻርለትስቪል ከተማ ከሰፈሩ ከሶስት ሺህ የሚበልጡ ስደተኞች መካከል ሁለቱ ናቸው። አብዛኞቹም በዚህ ክሊኒክ ህክምና አግኝተዋል ይህ ክሊኒክ ታዲያ በዩኒቨርሲቲ ሆስፒታል የቤተሰብ ህክምና ዶክተር የሆኑት ፈርን ሆክ ናቸው ከ15 ዓመታት በፊት በአይአርሲና በከተማዋ የጤና ጥበቃ ክፍል ትብብር የከፈቱት ስደተኞች ወደዚህ ከመምጣታቸው በፊት ጥሩ የህክምና አገልግሎት አግኝተው አያውቁም በርካቶቹም ብዙ ችግሮች ይዘው ነው የሚመጡት። ብዙም ጊዜም አካላዊና ስነ ልቦናዊ ችግር ይኖራቸዋል። ስለዚህም እኛም ችግሮቻቸውን መረዳት ያስፈልገናል። የመጡበትን ባህላቸውን፣ እምነታቸውን፣ ከአሁን ቀደም የነበራቸውን ተሞክሮዎቻቸውን ልንረዳላቸው ይገባል። ስለዚህ ይሄ ሁሉ በአንድ ክሊኒክ ቢከናወን ይመረጣል ብዬ አሰብኩ። እንደዚያ ሲሆን ሌሎቹንም ሐኪሞችና ነርሶች በሙሉ ለስደተኞቹ መስጠት ስለሚገባው የጤና አገልግሎት የበለጠ አጠቃላይ ግንዛቤ እንዲኖራቸው ማሰልጠን እችላለሁ በሚል ነው። ስደተኞች መጀመሪያ ወደዚህ ሀኪም ቤት ሲሄዱ አስተርጓሚ በአካል ተገኝቶ እየተረጎመ ለአንድ ሰዓት ያህል ከሀኪማቸው ጋር ይወያያሉ። ሀኪሙም በተሻለ ይረዳቸዋል። ለቀጣይ ክትትላቸው ደግሞ በስልክ የሚያስተረጉሙላቸው ባለሙያዎች አገልግሎት ሀኪም ቤቱ ያቀርብላቸዋል። ታዲያ ህመማቸውን ማወቅና ማከሙ ሀኪሞቹ ለስደተኞቹ ከሚሰጡት አገልግሎት ጥቂቱ ብቻ ነው። መጠነኛ አካላዊ ህመም ያላቸውን ታካሚዎች መንከባከቡ በንጽጽር ሲታይ ቀላል ነው ይላሉ ባለሙያዎቹ። እንደ የደም ግፊት የመሳሰለ ችግር ላላቸው የሚሰጠው ህክምናና የበሽታዎች መከላከል አገልግሎቱ ነው ከበድ የሚለው። እንደገና ዶክተር ፈርንሆክ ለምሳሌ ያህል ብዙዎቹ ሴቶች የጡት ምርመራ ማሞግራም ወይም ደግሞ ፓፕስሚር የሚባለውን የማኅፀን ምርመራ ፈጽሞ አድርገው የማያውቁ ናቸው። ስለዚህ ስለ ምርመራዎቹ ምንነት፣ ለምን እንደሚያስፈልጋቸው ማስረዳት ይኖርብናል። ለታካሚዎቹ ብዙ የማስተማር አገልግሎት መስጠት ይጠበቅብናል። ከዚህ በባሰ አስቸጋሪ የሚሆነው ደግሞ ብዙዎቹ ስደተኞች ላይ የሚታየው በስቃይ ሁኔታዎች ውስጥ በማለፍ ምክንያት የሚከተል ጭንቀትና መደበት የመሳሰለው የአእምሮ ጤና ችግር ሕክምና መሆኑን ባለሙያዎቹ ይናገራሉ። ክሎዲያ አለን በቨርጂኒያ ዩኒቨርሲቲ የስነ ልቡና ሐኪም ናቸው። አስቡት፣ ጦርነት ውስጥ ያለች ሀገር የቤተሰብ አባላት ፊታቸው ሲገደሉ አይተዋል። ራሳቸውንም እንገላቸዋለን ተብለው ተዝቶባቸው ይሆናል። አገር ጥለው የተሰደዱት ሊባንኑ ያ ያለፈ ሁኔታ በሀሳባቸው እየመጣ ሊረብሻቸው ይችላል። ተገቢውን ሕክምና ካላገኙ እዚህ ሀገር ሊያድጉና የተዋጣ ህይወት ሊያገኙ አይችሉም። ለስደተኞች አካላዊና አእምሮዊ ሕክምና መስጠት ፈተና ያለው ቢሆንም የመንፈስ እርካታ እናገኝበታለን ይላሉ ባለሙያዎቹ። ግባችን ስደተኞቹ ጤናማና ምርታማ የማህበረሰባችን አባላት እንዲሆኑ፣ ሀገሪቱ ደስ ብሏት ተቀብላናለች የሚል ስሜት እንዲኖራቸው ከህብረተሰቡ እንዲዋሃዱ፣ በኑሯቸው እንዲረኩ፣ ደስተኞች እንዲሆኑ መርዳት ነው። የቨርጂኒያ ሻርለትስቪሉ ዓለም አቀፍ የቤተሰብ ክሊኒክ መስራች ዶክተር ፈርን ሆክ ናቸው። ቆንጅትን እናመሰግናለን። ለአሜሪካና ዝግጅት ዲሞክራሲ በተግባር ተከታዩ ነው። ከሰባት ዓመታት በፊት እንደ አውሮፓውያን የዘመን አቆጣጠር በ2010 ዓመተ ምህረት የአረብ መነሳሳት በተካሄዱባቸው አብዛኞቹ ሀገሮች የተቀሰቀሱ የትግል እንቅስቃሴዎች ዴሞክራሲያዊና ማኅበረሰባዊ ለውጦችን ማስገኘት ሳይችሉ መቅረታቸው ተመልክተዋል ይላል። ለዚህ አንዱ ምክንያት ታዲያ በነኛ ትግሉ በተካሄደባቸው ሀገሮች ውስጥ የሴቶች መብቶች ያለመከበር ሳይሆን እንዳልቀረ አንድ አዲስ የተካሄደ ጥናት ያስረዳል። ባልደረባችን ጆዲ ካፖ ያጠናቀረውን ዘገባ ለምሽቱ ዲሞክራሲ በተግባር ፕሮግራሙ ሰለሞን ክፍሌ እንዲህ ያቀናብሮታል። ጥናቱ እንደሚለው ሕገ መንግሥታዊ መብቶች እውን ከመሆናቸው በፊት ወይም አስቀድሞ የሁለቱም ጾታዎች የወንዶችም፣ የሴቶችም የሲቪል መብቶች የተከበሩ መሆን እንዳለባቸው ታሪክ አሳይቷል። መከበር ካለባቸው የሲቪል መብቶች ውስጥ የመናገርና ከቦታ ቦታ የመዘዋወር ነፃነት የንብረት ባለቤትነት መብትና ከአስገዳጅ ሥራ ነፃ የመሆን መብቶች ይገኙበታል። ይህ ዩሮፒያን ጆርናል ፎር ፖለቲካል ሪሰርች በተባለው የአውሮፓ የፖለቲካ ጥናት መጽሔት ላይ የወጣው አዲሱ ጥናት እነዚህ የተጠቀሱ የሰው ልጆች መሠረታዊ መብቶች በአብዛኞቹ የአረብ አብዮት በተካሄዱባቸው ሀገሮች በተለይ ለሴቶች የተነፈጉ ናቸው ይላል። የጥናቱን ዘዴ ያስተዋወቀው ቪዴም ወይም የተለያዩ የዲሞክራሲ ተቋማት የተባለው የስዊድን ጥናት ማዕከል ከጎትንበርግና እዚህ በዩናይትድ ስቴትስ ከሚገኘው ከኖትርዳም ዩኒቨርስቲ ጋር በመተባበር ነው የፖለቲካ ሳይንስ ፕሮፌሰሩ ስቴፈን ሊድበርግ የቪዴም ዳይሬክተር ናቸው ድርጅታቸውን ያስተዋውቃሉ Varieties of Democracy is a big international research collaboration with over 20 universities. ቫራይቲስ ኦፍ ዲሞክራሲ ከሀያ በላይ ከሚሆኑ ዩኒቨርስቲዎች ጋር በመተባበር የሚሰራ ግዙፍ ዓለም አቀፍ የጥናት ማዕከል ነው። በጥናቱ የሚሳተፉ አብዛኛዎቹ ዩኒቨርሲቲዎች ያሉት ዩናይትድ ስቴትስ ውስጥ ነው። በጥናታችን ዲሞክራሲን ለመገንባት የሚካሄዱ የተለያዩ መንገዶችንና ህልውናቸውን ጠብቀው ስለሚገኙ ዲሞክራሲያዊ መንግስታት እንመለከታለን። አጥኚዎች እንደ አውሮፓውያን ዘመን አቆጣጠር ከ1900 እስከ 2012 ዓ ም ድረስ በ177 ሀገሮች ውስጥ ያለውን የዲሞክራሲ ሁኔታ መርምረዋል። ከዚህ ቀደም ስለ ሰው ዘር አመጣጥ በተካሄደው ጥናት የተገኙ ልምዶችንም ተጠቅመዋል። የፖለቲካ ሳይንሱ መምህር ስቴፈን ሊንድበርግ እንደሚያስረዱት ያንን ጥናት በማድረግ ከዚህ ቀደም ማንም ያላየው ግንኙነት መኖሩን ተረድተናል። ያም ዲሞክራሲያዊ ሂደቶች ወደ ተሟላ ደረጃ እንዲያድጉና እንዲቀጥሉ ከተፈለገ ለወንዶች የሚሰጡ የሲቪል ነጻነቶች በተወሰነ ደረጃም ቢሆን ለሴቶችም በተመሳሳይ ሊሰጣቸው እንደሚገባ ነው። ልንበርግ አክለው ግን አምባገነን መሪዎች ብዙውን ጊዜ ሴቶች የሲቪል ነጻነቶች እንዳያገኙ ሲቃወሙ የሚታዩት ስጋት ስለሚፈጥሩባቸው ነው ይላሉ። ማኅበረሰቦች በራሳቸው ሴቶች በሲቪል እንዲሳተፉ ካልፈቀዱ፣ የመናገር ነጻነታቸውን እንዲጠቀሙበት ካላደረጉ፣ የራሳቸውን በጾታቸው የሚመሠረቱትን ድርጅት እንዲመሩ ካልተፈቀደላቸው እና ሌሎች መብቶቻቸውን ካላከበሩላቸው በጠቅላላው ሕዝቡ የሚያደራጀው የተቃዋሚ ኃይል ግማሹን ብቻ ይሆናል ማለት ነው። ነገር ግን ሴቶችም እንደ ወንዶቹ ተመሳሳይ ነጻነት ካላቸው ያኔ ሕዝባዊ ኃይልህ መቶ በመቶ ያድጋል ማለት ነው። በአምባገነን መንግስታት ላይ በተቃውሞ ሰልፍ የሚሳተፈው ሕዝብ ብዛትና የአደራጆቹ ቁጥር ጭምር መቶ በመቶ ያድጋል። ሴቶች ዲሞክራሲያዊ ለውጦችን በማምጣቱ ረገድ አይነተኛ ሚና እንደተጫወቱም ሊንበርግ ምሳሌ እየጠቀሱ ያብራራሉ። ስ እናም እንደ አውሮፓ አቆጣጠር በ1980ዎቹ ዓመታት እንደ ብራዚል ቺሌና ፔሩን የመሳሰሉ አገሮች ብናይ የዲሞክራሲ ደጋፊ ኃይሎችን ያቋቋሙና ያደራጁት አብዛኛዎቹ የሴቶች ድርጅቶች ናቸው። በአምባገነኖቹ የብራዚል ወታደራዊ መሪዎችና በቺሌም ፒኖሼና ነፍሰ ገዳይ ቅጥረኞቹ ሴቶች በእርግጥም ስጋት ይፈጥሩብናል ብለው አላሰቡም ነበር። በዚያ ምክንያትም ንቀው ስለተዋቸው በእነዚያ ወታደራዊ መሪዎች ላይ የተደራጀው ተቃዋሚ ኃይል እንዲመሠረት ድልድይ መሆን ቻሉ። በአፍሪቃም እንደ ሴራሊዮንና ጊኒ ባሉ አገሮች ተመሳሳይ ነገሮችን እናገኛለን። ብዙውን ጊዜ እንደ ትልቅ ስጋት የሚታዩት ወንዶች በመሆናቸው ይበልጥ የፖሊስ ድብደባና እስራት ይደርስባቸዋል። ፕሮፌሰር ሊንበርግ ሲናገሩ በአረቡ አብዮት ወቅት ለአጭር ጊዜም እንኳ ቢሆን ወደ ዲሞክራሲ ሊያመራ የሚችል መጠነኛ ስኬት ያስመዘገበች አገር ቱኒዚያ ናት ይላሉ። ከአስር ዓመታት በኋላ ምን ሊፈጠር እንደሚችል በእውነቱ ማወቅ አንችልም። እስካሁን ባለ ሁኔታ ግን ቱኒዚያ ጥሩ እየሰራች ነው። በዚያች አገር ውስጥ ከ1950 ዓ ም ጀምሮ በሥራ ላይ የዋለ የሴቶችን የንብረት ባለቤትነትና የመደራጀት መብቶች የሚያስከብር ሕግ አለ። ስለዚህ የቱኒዚያ ሴቶች ከሌሎቹ የአረብ አብዮት ከተካሄዱባቸው አገሮች ሴቶች ጋር ሲነጻጸር የበለጠ የሲቪል መብቶቻቸው ይከበሩላቸዋል። ፕሮፌሰር ሊንበርግ ጨምረው እንዳስረዱት የለውጥ ዘር በሞሮኮና አልጄሪያም ጭምር ይታያል። ዲሞክራሲያዊ ለውጦች ግን ሴቶች ወንዶች ያሏቸው መብቶች ሁሉ ባይኖራቸው እንኳ ሊመጡ ይችላሉ ይላሉ። የምንነጋገረው ሴቶች ከወንዶች እኩል ሊኖራቸው ስለሚገባው መብት ጉዳይ አይደለም። ያ በየትኛውም የዩናይትድ ስቴትስ ክፍለ ግዛት ሙሉ በሙሉ ተግባራዊ ሊሆን አይችልም። እኔ ባለሁበት በስዊድን እንኳ ሊሆን አይችልም። ነገር ግን በአንጻራዊ አነጋገር ከወንዶቹ መብቶች ጋር ሊቀራረብ ወደሚችል ደረጃ እያመራን ነው። ዲሞክራሲያዊ ለውጥ አንዴ ከተጀመረ ሂደቱ በጣም አዝጋሚ ሊሆን ይችላል የሚሉት ፕሮፌሰር ሊንበርግ ምናልባትም በትንሹ ሀያ አምስት ዓመታት ሊወስድ ይችላል፣ አንዳንዴም የመጨንገፍ ዕድል አለው ሲሉ ያስረዳሉ። ሰዎች ግን ነገሮች ሁሉ በፈለጉት ፍጥነት ስላልተጓዙ ተስፋ ሊቆርጡ እንደማይገባም ይመክራሉ። ቅጽበታዊና ስር ነቀል ለውጦች ብዙውን ጊዜ እንደተጠበቁ ሊቆዩ እንደማይችሉም ያስጠነቅቃል። አድማጮች ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። ሰለሞን፣ ቀደም ብለን ያስተዋወቅነው አንድ ዝግጅት በሰዓት እጥረት ሳቢያ ሊያድር ነው። ሴቶችና ቤተሰብ ያው እንደው ለማስታወስ ያህል በዩናይትድ ስቴትስ በአውሮፓ አጠራሩ አፕሪል ወር ያዝነው ማለት ነው። ወሲባዊ ጥቃት የደረሰባቸው ሰለባዎች የሚታሰቡበት፣ ስለ ጥቃቶቹና ጥቃቶቹን መከላከል ስለሚቻልባቸው መንገዶች ግንዛቤ ማስጨበጫ ወር ነው። ይህንኑ ምክንያት በማድረግ ለአፍሪካውያን ማህበረሰብ ከዚሁ ተያያዥ አገልግሎቶች ለመስጠት ዋሽንግተን ዲሲ ውስጥ የተቋቋመ ደ ፐርሰን ሴንተር የሚባል ማዕከል ያዘጋቸው ውይይት በቅርቡ ተካሂዶ ነበረ። የዚህ የሴቶችና ቤተሰብ ፕሮግራም አዘጋጅና አቅራቢ ቆንጅት ታየ የድርጅቱን ፐርሰን ሴንተር ድርጅት መስራችና ስራ አስኪያጅ የሆኑትን ወይዘሮ አመሊያ ሚሳይልዲስን አነጋግራ ያቀናበረችው ዝግጅት ነበር የተያዘው። እንግዲህ እንዳልከው በሰዓት ጥበት ምክንያት ለዛሬ ሊቀርብ አልቻለም። ለዛሬ ሊቀርብ ነው። ልክ ነው። ድምጻቸውንም አሰምተናል። ቀጥሮ ይዘናል። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ኡጋንዳ ጤናማ ማህበረሰብ የመገንባት ጥረቷን ከፍ ማድረግ እንዳለባት ተገልጠ በቅርቡ በተካሄደ የኡጋንዳ ጤና ጥበቃ አገልግሎት ጥናት መሠረት አንዳንድ ጥረቶች አውንታዊ ውጤቶችን አስመዝግበዋል። በርካታ ሴቶች በጤና ጣቢያዎች ይወልዳሉ። ከአምስት ዓመት በታች የሚሞቱ ህጻናት ቁጥር ቀንሷል። ወባን ለመከላከል የሚያስችል ቢያንስ አንድ የተባይ ማጥፊያ መድኃኒት የተረጨበት አልጋ በየመኖሪያ ቤቱ አለ። ይህ አያያዝ የሚያስደስት ቢሆንም ሐቁ ግን አስደንጋጭ ነው። የብዙ ኡጋንዳውያን ጤንነት አሳሳቢ ብቻ ሳይሆን ጥሩ ሁኔታ ላይም አይደለም። በተለይ ደግሞ ሕፃናት አስደንጋጭ የጤንነት ደረጃ ላይ ይገኛሉ። የአገሪቱ የጤና ጥበቃ አያያዝ በጥሩ ሁኔታ ላይ አለመሆንና የህዝብ ቁጥር እያደገ መምጣት ጋር ይህንን በግልጽ ለማስቀመጥ ከበቂ ማስረጃ ጋር እናየዋለን። ግልጽ ማስረጃን ሲባል በማደግ ላይ ባሉ አገሮች በጤናና በዜጎች ደህንነት ጥበቃ ላይ የሚደረግ ጥናት ለእድገትና ለብልጽግና ወሳኝ ነገር ነው። ፕሬዚዳንት ሙሰቪኒ እንደ አውሮፓ አቆጣጠር በ2001 ዓ ም ባደረጉት የአቡጃ ውሳኔና እንደገና እንደ አውሮፓ አቆጣጠር በ2013 ባጸደቁት መሠረት የአገሪቱ 15 ከመቶ በጀት ለጤና ጥበቃ እንደሚውል ተመልክቷል። የአሃዝ ዛሬ 7 ከመቶ ላይ ቆሟል። የኡጋንዳ መንግሥት ለቀጣዩ የበጀት ዓመት ያቀደውም ከጤና ጥበቃው ላይ አንድ ሦስተኛው የሚቀነስ መሆኑን ያመለክታል። የኡጋንዳ ዜጎችን የጤና ጥበቃ ይዞታ ለማሻሻል ብዙ መሰራት ይኖርበታል። በተለይም የሕፃናቱንና የወጣቱን ሕይወት ለመታደግ ከፍተኛ ጥረት ያሻል። በአሁኑ ወቅት ወደ 2.4 የኡጋንዳ ሕፃናት በተመጣጠነ የምግብ እጥረት ላይ ይገኛሉ። ኤች አይቪ በደማቸው ውስጥ ካሉ ሰዎች መካከል ጸረ ኤችአይቪ መድኃኒት የሚያገኙ አንድ ሦስተኛዎቹ ብቻ ናቸው። በወባ ረገድ የሕሙማን ቁጥር በዓመት 8.5 ሚሊዮን ተመዝግቧል። ዩናይትድ ስቴትስ የኡጋንዳን የጤንነት ሁኔታን ለማሻሻል የበኩሏን ጥረት እያደረገች ነው ባለፈው ዓመት ወባን ለማጥፋት፣ ኤች አይቪ ኤድስ ስርጭትን ለመገደብ፣ ቲቪን ለማስወገድ እና የሕፃናትን ሞት ለመቀነስ የአምስት መቶ ሚሊዮን ዶላር መደባለች። ይህም ሕይወትን እያዳነ እንደሆነና የጤና ጥበቃውን ይዞታ እያሻሻለ እንደሆነ እንረዳለን። ሆኖም ኡጋንዳ ከዚህ የበለጠ ትኩረትና ጥረት ማድረግ ይኖርባታል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። ለዝግጅታችን ፍጻሜ ጥቂት ሰከንዶች ይቀራሉ። ማጠቃለያ ዜና አላሰማ በኢትዮጵያ አምስት ክልሎችን ማዳረሱ የተነገረው የዘንድሮ ድርቅ በተለይ በከብት አርቢዎች ላይ ጉዳት እያደረሰ መሆኑ ተገልጿል። ድርቁ በኦሮሚያ ክልል የቦረናና ጉጂ ዞኖችን፣ ሶማሌና ደቡብ ክልሎችን አካባቢዎች በተለይ በደቡብ ኮንሶ ወረዳዎችን እያጠቃ መሆኑ ታውቋል። በድህነት ምክንያት ለሚነሱና የሚባባሱ ችላ የተባሉ የሐሩር አውራጃ በሽታዎችን ለመቆጣጠርና ለማጥፋት ዘመቻ ይውላል የተባለ ወደ አንድ ቢሊዮን ዶላር የሚጠጋ ድጋፍ በቢልና ሚሊንዳ ጌትስ ድርጅት አስተባባሪነት ተገኘ። ክቡራትና ክቡራን አድማጮች ዝግጅታችን በዚሁ ተጠናቀቀ። የትግርኛው ስርጭት ይቀጥላል። በእኛ በኩል በዚሁ እንሰናበት። ሰላም፣ በደህና ደሩ Thank